አቶ አለሙ ያይኔ የኢትዮጵያ ድንበር ጉዳይ ኮሚቴ ሊቀመንበር፣ ዶክተር ኤርሚያስ አለሙ የኢትዮጵያ ድንበር ጉዳይ ኮሚቴ ምክትል ሊቀመንበር፣ ድርጅታችሁ ታህሳስ 19 2013 ወይም ዲሴምበር 28 2020 ሱዳን በወረራ ከያዘችው የኢትዮጵያ ግዛት በአስቸኳይ ለቃ መውጣት አለባት ሲል መግለጫ አውጥቷል። የመግለጫው ፋይዳ ምን ይሆናል ከሚል ሳቤ ነው። አስቸኳይነቱንም በመግለጽ ልታወጡ የቻላችሁት አቶ አለሙ ቅድሚያ ተካሳሁን እጅግ በጣም አመሰግናለሁ፣ እንደሰጠህን እድል ይሄ በአብዛኛው ሚዲያ ላይ እንደተገለጸው በተደጋጋሚ ጊዜ ኢትዮጵያና ሱዳን በኩል ይሄ አጨቃጫቂ በሆነው የአንድ ሺ ስድስት መቶ ኪሎ ሜትር ርቀት ያለው ድንበር በአለም አካልሉ ምክንያት እና ቀደም ሲልም ከቅኝ ግዛት ጋር በተያያዘ ሱዳን የገባኛ ጥያቄ በተጋጋሚ ጊዜ ስለምታቀርብበት ያው ጉዳዩ እልባት ያላገኘ ጉዳይ ነበረ። በቅርብ ጊዜ ግን ሱዳን ወታደራዊ ኃይል እጅግ በጠነከረ መልኩ ድንበርን እያቋረጠች የኢትዮጵያን መሬት የማጥቃት የገበሬዎችን እርሻ የማጥፋት ንብረት መዝረፍ በሰው ሕይወት ላይ ማደጋ በመጣል ተደጋጋሚ የሆነ ሙከራ ታደርጋለች። በተለይ አሁን ከዲሴምበር አስራ አምስት በኋላ እጅግ በጣም ዘመናዊ በሆነ ወታደራዊ ኃይል የተደገፈ ሱዳን ጦር ከሀያ እስከ አርባ ኪሎ ሜትር ርቀት ወደ ኢትዮጵያ ዘልቆ በመግባት ቦታዎችን ይዘዋል። ይሄ ደግሞ ቀደም ሲል በነበረ የቆየ ስምምነት መሰረት በተለይ ሁለት ሺ አምስት ኢትዮጵያ አቆጣጠር ድንበሩ ለማካለል ወደፊት የድንበር ኮሚሽን አቋቁመው ውይይት አድርገው ድንበሩን እንደሚከልሉ ግን እስከዛው ድረስ ሁሉም ባሉበት ይዞታ እንዲቆይ የሚለውን ስምምነት ጥሰው ያደረጉት ጥቃት በመሆኑ በንብረትና በሰው ህይወት ላይ ያደረሱት አደጋጅ ከፍተኛ በመሆኑ ምክንያት ይሄ ተገቢ አይደለም። ቀደም ሲል በነበረው ስምምነት መሰረት ጉዳዩ ውይይት ተደርጎበት ማስመር እስኪቻል ድረስ ባሉበት እንዲቆይ የሚለው ስምምነት ማክበር አለባችሁ። ኢትዮጵያን በኃይል እሶ ገብቶ መሬት መውሰድ ትክክል አይደለም። ይሄ ደግሞ አብሮ በጉርብትና ለኖሩ ህዝቦች በዚህ መልክ ምላሽ መስጠት ተገቢ አይደለም፣ የጋራ ግንኙነቱን ያበላሻል በሚል ሱዳንም እንዲያውቀው መንግስትም እያደረገ ያለውን ጥረትም እና በመንግስት መወሰድ የሚገባቸው የምንላቸውንም ህዝቡን ደግሞ እንደ ዜጋ የደረሰውን አደጋ እንዲገነዘብ በማሰብ ያወጣ ነው መግለጫ ነው። አቶ ካሳ ሚያስ በተለይ ሱዳን በአሁኑ ወቅት ይሄንን አጋጣሚ ጠብቃ ወዚህ አይነቱን የጥቃት ወይም ወረራ ለማድረግ የሞከረችው ወይም ዋና ምክንያት ምንድን ነው ወይም ነው የሚል ሳቤ ወይም መረጃ ነው ያለው በእናንተ በኩል? አመሰግናለሁ። አቶ ካሳሁን አንተን ስቤስ ሬዲዮም ይህን እድል ስለተሰጠን ይህን ጉዳይ ለማብራራት እንግዲህ ከዚህ በፊት የእኛ ኮሚቴ ላለፉት አስራ አምስት ዓመታት በተለይ በኢትዮጵያና የሱዳን ድንበር ዙሪያ ከፍተኛ የሆነ ጥናቶችን፣ ክትትሎችን በማድረግ ብዙ መግለጫዎችን፣ ብዙ ማሳሰቢያዎችን ሲሰጥ የቆየ ነው እና በዚህ ድንበር አካባቢ ብዙ ወረራ ሲፈጸም ነበረ። የመጨረሻ ጊዜ ከዚህ በፊት ሱዳን የወረረችው በኤፕሪል ሁለት ሺ ሀያ ወይም በእኛ ሚያዝያ ወር አካባቢ ነው እና በዛም ጊዜም ጠንካራ የሆነ መግለጫ ያወጣንበት እና በተመሳሳይ ኢትዮጵያ ውስጥ ያለውን አለመረጋጋት በመጠቀም በዋነኛነት ሱዳን እርግጥ ከሱዳን ጀርባ ግን ግብፅም ይህን እያደረገች እንደሆነና እጇ እንድትሰበስብ አሳስበናል። የአሁኑም በተለይ በቅርቡ ከቲፒኤልኤፍ ጋር በተደረገው ጦርነት መከላከያው ተወጥሮ ባለበት ሁኔታ ይህን አጋጣሚ ሱዳን ተጠቅማ በአንድ በኩል ለኢትዮጵያ መንግስት በዚህ በግጭቱ ላይ ድጋፍ እሰጣለሁ እያለች ግን ኢትዮጵያን ከጀርባ የወጋችበት ሁኔታ ባክስታቢንግ ነጮቹ እንደሚሉት ያለው ሁኔታ ይሄ ነው እና ይህንን ደግሞ ቅድም እንዳልኩት ከኋላ ሆና የምትመራው እና የምታደፋፍረው ግብፅ ናት እና እንደሚታወቀው ግብፅ በታሪክ ኢትዮጵያን በጠላትነት በመፈረጅ በመመልከት ከፍተኛ የሆነ ሴራ ስትፈጽም ለዘመናት እንደቆየች በታሪክ ተመዝግቧል፣ ይታወቃል። በተለይ ዋናው ጦሳችን ያው አባይ እና ከአባይ ጋር በተያያዘ ከፍተኛ ፍራቻ ስላለ ሁልጊዜ ኢትዮጵያን በሰላም እና በወዳጅነት ያለማየት፣ ይሄ እንግዲህ ህዝቡ ሳይሆን መንግስታት፣ የተለያዩ መንግስታት በዚህ አይነት መልክ ፖሊሲያቸውን ሲነድፉ የቆዩበት ሁኔታ አለ። አሁንም ደግሞ ይሄ ሁሉ የሚካሄደው በተዘዋዋሪም ቢሆን ከህዳሴ ግድብ ጋር የተያያዘ ነው ብለን እንገምታለን። አቶ አለሙ ቦና ዶክተር ኤርሚያስ እንዳነሱት እርግጥ ለሆነ ወቅታዊ ጉዳይ በመጠቀም ሱዳን ወታደሮች ድንበር ተሻግረው መምጣታቸው ይታወቃል። በአንድ በኩል የሱዳንና የኢትዮጵያ የድንበር ኮሚሽን ተቋቁሞ በድርድር ላይ አዲስ አበባ በመምጣት እዛም ድረስ ሆነው የተነጋገሩ ነው። ጠቅላይ ሚኒስትር አብይና የሱዳን መሪዎችም እንደዚሁ ውይይት እያካሄዱ ነው ያለው። በሌላ በኩል እንደሚነገረው በቀጥታ የሱዳን መንግስት የወረራ ፖሊሲ ሆኖ ሳይሆን በተወሰኑ ሌሎች የውጭ ኃይላትም ሆነ የኢትዮጵያ ተቀናቃኝ ኃይሎች ሱዳን አካባቢ የሚገኙ እነሱ እዛ ድንበር አካባቢ ላይ ያሉትን ወታደሮች በተወሰኑ ጥቅማጥቅሞች በማማለል ወደ ውስጥ እንዲገቡ አድርገዋል የሚል ሌላ አይነት አታያይም አለ። በዚህ ላይ የእናንተ ያላችሁ መረጃ ምን ይመስላል? በእርግጥ ቀጥተኛ የሱዳን መንግስት ካቢኔ ውሳኔ አሳልፎ ካሄደ ወረራ ነው ወይስ በተወሰኑ እጆች ግፊት ሳቢያ የተካሄደ የድንበር ጥሰት ነው። በጣም አመሰግናለሁ ካሳ፣ ጥሩ ጥያቄ ነው። የዛሬ አምስት ወር አካባቢ ይመስለኛል ቀለም ሲል ባልተለመደ ሁኔታ ሱዳን ወታደራዊ ሀይሏን ወደ ድንበር አስፈጥታ የተወሰኑ ቦታዎች ከሀያ አምስት ኪሎ ሜትር ርዝመት ያላቸው የዘለቀ ቦታ ላይ ኢትዮጵያ ውስጥ ምድር ገብቶ ቦታ ሲይዙና ጉዳት ሲያደርሱ ያኔ መግለጫ አውጥተናል። ቅድም ዶክተር ኤልሚያስ እንዳለው እና ያኔ በነበረን መረጃ በራሳችን ጥረት ለምንድን ነው ይሄ የሆነው? እንግዲህ ቀደም ሲል በሱዳን ባለሀብቶች በኩል የሚቀጥሯቸው ቅጥረኞ ወታደሮች እና መጠነኛ በሆነ የታጠቀ ሀይል ነበረ። ድንበሩ ላይ የሚደረጉ ግጭቶች በአብዛኛው የሚታወቁት እሱም እዛ ኢትዮጵያ ውስጥ አርሰው የሚኖሩ ባለሀብቶች እና አካባቢ ሚሊሻዎች ጋር ግጭት ይፈጠራል። ሚሊሻዎቹን መልስ እየሰጡ እንዲመለሱ ይደረግ ነበረ። አሁን ግን ባልተለመደ ሁኔታ መደበኛ የሆነ ወታደር በከባድ መሳሪያ የማጥቃቱ ጉዳይ ምንድን ነው? ለምንድን ነው ሱዳን እንዲህ አይነት ባህሪ ዛሬ ማሳየት የጀመረችው? እርግጥ ጉዳዩ የቆየ ነው። በድንበሩ ላይ ያለው ጭቅጭቅ ግን አሁን እየተለመደ አይደለም። በጣም ዘመንኛ ሆኖ በታጠቀ መካናይዝድ በሆነ ጦር የሚደረግ ጥቃት ነው እየፈጸመች ያለችው እና ምንድነው የሚለውን ነገር በደንብ ለማየት ነው የሞቀር ነው እና ቅድም ዶክተር ኤርሚያስ እንዳለው ግብፅ በተለይ ከዚህ ከአባይ ግድብ ጋር በተያያዘ የውሃው መሞላት መጀመር እረፍት ካሳጥቷት በዓለም ዙሪያ ከምታደርገው ኢትዮጵያን ወንጀለኛ እንደማስመሰል ማስመሰል በምትሰረተ ስራ በሻገር በአፍሪካ ዙሪያ በተለይ ኢትዮጵያን በዙሪያ ያሉ ሀገራትን በማሳመን ረገድ በኢትዮጵያ ላይ የተለየ አቋም እንዲኖራቸው በማሳመን ረገድ ከፍተኛ ጥረት ነው የምታደርግ የነበረው። ደቡብ ሱዳንም ሳይቀር ወታደራዊ የሆነ ቦታ እንዲያገኙም ድረስ እስከ መጠየቅ ሶማሌላንድም ድረስ ከጎናችን ሄደው አሁንም ወታደራዊ የሆነ ቦታ ለማግኘት እስከ መጠየቅ ድረስ የደረሱበት እና ሱዳን በተለይ አባይ ግድብ ጋር ከኢትዮጵያ ጋር የነበራት አብሮ የመሄድ አቋምን በማስለወጥ ረገድ በተጫወቱት ሚና በጣም እጅግ ከፍተኛ ነው። ስለዚህ ለግብጾች የአባይን ግድብ ኢትዮጵያ በፈለገችው መልክ እንዳትፈጽመው ለማድረግ የሚችሉበት አንደኛው መንገድ ኢትዮጵያን ያልተረጋጋች ሀገር ማድረግ፣ በውስጥ ችግሯ የገባ እንዲሆን ማድረግ እና የውስጥ ቅጥረኞችን ማዘጋጀት ከዛ ባለፈ ደግሞ ከሱዳን ጋር ያላትን አቋም ማሻከር እና በተለይ ከድንበሩ ጋር አያይዞ እንዲጋጩ ማድረግ። ይህንም ለማድረግ ሱዳን አልበሽር መውደቅ በኋላ በተለይ የተረጋጋና እንደ ወጥ የሆነ መንግስት የላትም። በሲቪሉና ወታደሩ በወታደሩ መካከል ላይ ከፍተኛ ልዩነት አለ። ስለዚህ የወታደራዊን ሀይል በኮራፕሽን በተለያየ መንገድ በመያዝ ኢትዮጵያ ጋር የሚደረገውን ግጭት የማስፋት ስራ ነው ግብጽ በሰፊ የያዘችው በተለይ አረጋጋሚ ጊዜ ጀኔራሎቻቸው ደህንነት ባለሙያዎቻቸው ሱዳን ድረስ በመምጣት ከወታደራዊ ኃይል ጋር በመገናኘት ብዙ ጥረት እንደሚሰሩ ብዙ ስራ እንደሚሰሩ ይታወቃል። እና በዚህ መነሻ መሰረት አሁን እየተደረገ ያለውን ግጭት የበለጠ እያሳፋቸው ያለችው ግብጽ እንደሆነች በሚገባ ብዙ መረጃዎች ያረጋግጣሉ። ወታደራዊ ክፍሉ እንደ ሀገር እንደምንጠየቅ ነው። እንደ መንግስት ቁጭ ብለው መሬታችንን ለማስመለስ ህዝመት አለብን ብሎ መንግስት ወስኖ የተደረገ ነገር ሳይሆን ተወሰኑ በጥቅም የታወሩ እንዲያውም ብዙ እንደሚነገረው በተለይ አሁን የመጣውን ጦር የሚመሩ ሁለት ወንድማማቾች ጀኔራሎች እንደሆኑ ይነገራሉ። እነሱም በኮራፕሽን ውስጥ ያሉ እንደሆኑ ይናገራል። በተለይ ሱዳን ወታደራዊ ክንፍ በኮራፕሽን በጣም የሚታማ በመሆኑ ምክንያት እና ያንን እየተጠቀመች እንደሆነ ግን ስለዚህ ነው ሱዳን ባልተለመደ ሁኔታ እንዲህ አይነት እርምጃ መውሰድ የጀመረችው ሌላ ወታደራዊ በሌላ ሀገር ግፊት እንደሆነ እና የሌላ ሀገር ውስ ልና ይዛ ነው የምትዋጋው። ለዚህ ነው የማይጠቅመው። አብሮ የነበሩ አብሮ በጉርብትና ለዘመናት ዘመናት አብሮ የኖሩ ኢትዮጵያና ሱዳን ህዝብ በዚህ መልክ ጦርነት ውስጥ መግባት የለባቸው ሌላ ሰው ፍላጎት ሲባል ኢትዮጵያ መንግስት በጉዳዩ ላይ መነጋገር እንችላለን፣ ቁጭ እንበልና እንወያይ እያለ ኢንከሬጅ በሚያደርግበት ሰዓት አላስፈላጊ ነው። ወታደር አምጥቶ እዛ ላይ የመዝመቱ ጉዳይ ግን ቅድም እንዳልኩት ጉዳዩ በሰላም እንዲፈጣ ሳይሆን የፈለገው ግጭት ተፈጥሮ ሱዳን ማለት ግብጽ ሱዳን ውስጥ ለመግባት የሚያስፈልጋትን አጋጣሚ ለማግኘት ነው። አቶ ጋጽሞ እንደምታውቀው በቅርብ ጊዜ የተወሰኑ የአረብ ሀገራት አብሮ የጋራ ሆነ ወታደራዊ ልምምድ አድርገዋል። አንዷም ሱዳን ናቸው ግብጽ ጋር። ስለዚህ ሁሉ ግብጽ የምታደርገው ጥረት በሁለቱ ሀገሮች መካከል ችግር ፈጥሮ እሷ የምትፈልገውን ድል ወይም ደግሞ የምትፈልገውን ኢትዮጵያን ያለማረጋጋት ሀሳብ የተሳካ እንዲሆን ለማድረግ የምትሰራው ስራ ነው። እና እዚህ ነው እኛም በመግለጫችን ሱዳን መሪዎች ይህንን ረጋ ብሎ ሊያዩት ይገባል። በተለይ ወታደሩ ክፍል ረጋ ብሎ ሊያዩት ይገባል። በጉርብትና የምንኖረው ሁለታችንን ነን። ሌላ ኃይል፣ ሌላ ሀገር ፍላጎት ይዘው ከሚመጡ የነበረንን በድንበር ጉዳይ ያለንን ጉዳይ ቁጭ ብለን መነጋገር እንችላለን። ወታደር ውስጥ ገብቶ ወታደራዊ ኃይል እርምጃ እንዲወስድ አድርጎ መሬት ወስጃለሁ ብሎ ኢትዮጵያ ቁጭ ብላ የምትቀመጥ ሀገር አለች በታሪኳም የሰውን የማትነካ ነገር ግን የራሷንም የመጣፍስብር ሀገር ናት፣ እና አሜን ብለን የምንቀመጠች መቶች አይደለንም። ይሄን ደግሞ ጠንቅቀው ሱዳኖች ያውቃሉ። ነገጠዋት በስምምነት ሰላም የማይመጣ ከሆነ ሀይልም ቢሆን ኢትዮጵያ የግዛት ጉዳይ ነው እና መሬታችን መስፈልካችን አይቀርም። ይሄ ጥያቄ የለውም። ኢትዮጵያ መሬት አስረክባ እንደርና ጥሳ የምትቀመጥ ሀገር አንችም። በታሪካችን ኢንዲፔንደንት ሁነን የኖር ነው። በዚህ ጠንካራ አቋማችን ነው እና ስለዚህ ይህንን በሚገባ ሱዳኖች ያውቃሉ ግን አሁን የደረገው ግፊት በግብፅ ምክንያት ስለሆነ ያንን የግብፅን ፍላጎት ለማርካት የሚደረግ ጥረት ነው። ለዚህ ነው ግብ ሱዳንንም፣ ግብፅንም በዚህ አጋጣሚ በመግለጫችን ላይ የሚያደርጉትን ድርጊት ዶወር ብለው እንዲያስቡት ያስፈልጋል የሚል መግለጫ ወጣ ነው እና ምን ትርጉም የለውም ይሄ ያልተለመደ ሱዳን ባህሪ ነው። አሁን ያየ ነው እና የሁሉ ለውጥ፣ የባህሪ ለውጥ የመጣበት ዋናው ምክንያት ግብፅ በኋላ የምታደርገው ነገር እንደሆነ የሚገባ እንገነዘባለን። ያንን ዶክተር ኤርሚያስ እንደሚያውቁት ሰሞኑን አምባሳደር ዲና ሙፍቲ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ጋር አካሄድ ነው ቃለ ምልልስ ላይ በኢትዮጵያና ና ሱዳን ድንበር ያለውን ችግር ለመፍታት አሁንም መፍትሄው ዲፕሎማሲ ነው ብለዋል። በእርግጥ ዲፕሎማት ስለሆኑ ምላሻቸውም ያነ መሆን ያለበት። ከዛ ባሻገር ግን አሁን አቶ አለሙም እንዳነሱት ኢትዮጵያ የታወቀ ነው። እስካሁንም ድረስ የራሷን ድንበር አሳልፎ ማስነካት እና ቁጭ ብሎ የማየት ባህርይም የለም። ይህም ተገቢም ነገር ነው። ለዋላዊነትን ማስከበር የመንግስትም ስራ ነው። በአሁኑ ወቅት ባለው ሁኔታ ጋራ ምን አይነት እርምጃዎችን መውሰድ ይችላል? በኢትዮጵያ መንግስት በኩል ዲፕሎማሲውን እየቀጠለ ጊዜ መውሰድ መግዛትና፣ ትንፋሽ ውጦ ሁኔታዎች ሲመቻችው ቀደም ሲል እንደነበረው ብርቱ ማስጠንቀቂያ ሰጥቶ አስፈላጊም ከሆነ ወታደራዊ ኃይል እርምጃ ወስዶ ለዋላዊነቱን ማስከበር ያንን አይነት ጊዜ መግዣ ዲፕሎማሲ ወይስ በቀጥታ ወታደራዊ እርምጃ መውሰድ? ያንን ቢያደርግ ደግሞ አሁን ባሉበት ሁኔታ ዓለም አቀፉ ማህበረሰቡና በኢንተርናሽናል ሚዲያ በኩል በአሁኑ ወቅት በኢትዮጵያ ላይ እንደሚያውቁት ብዙ አሉታዊ የሆኑ ትችቶች እየተሰነዘሩ ነው ያሉት እና እነዚህን ሁሉ አያይዘው መፍትሄው ለጊዜው ምን መሆን አለበት ይላሉ? ሱዳን ያሁን ይዛ ያለችውን መሬት ለቃ እንደትወጣ ለማድረግ። አመሰግናለሁ። አቶ ካሳሁን እንግዲህ ኢትዮጵያ ያው እንደሚታወቀው በታሪክ በጭ አግሬሰር ሆና የሌሎችን አገሮች መሬት ወራ አጥቅታ የሚታወቅበት ጊዜ የለም። ሁልጊዜም ኢትዮጵያ ስትጠቃ ያንን በትዕግስት ስትይዝ ከዛም ደግሞ እራሷን ተከላክላ ነጻነቷን አስከብራ ስትኖር ነው የሚታወቀው። የቅርብ ጊዜውም ታሪክ የሚያሳየው በጣም በእንደዚህ አይነት ወረራዎች በሚፈጽሙበት ጊዜ በከፍተኛ በሆነ ትዕግስትና ይቅር ባይነት ነገሮች እየታዩ ያንን ነገር ለማስታገስ ለማቻቻል፣ ብዙ ርቀት ነው ሲካሄድ የቆየው። በአንድ በኩልም ለዚህ ያበቁን ላለፉት ሰላሳ ዓመታት አለመታደለው ነው የኢትዮጵያ ዕጣ ፈንታ፣ በእውነት በጸረ ኢትዮጵያ ሀይሎች የመንግስት እጅ በመውደቁ እነዚህ ሀይሎች ኢትዮጵያን በጣም አዳክመዋት፣ ይህ ነው የማይባል ጥፋት አድርሰዋል። በተለይ በሀገሪቷ የግዛት አንድነትና ሉዓላዊነት እንዲደፈርና እንዲናቅ እና አሁንም ለደረስንበት አይነት ወረራ አጋልጠውናል። እና አሁን በመንግስት በኩል የሚካሄደውን እውነት አካሄድ እኛ አድንቀናል፣ ደግፈናል። ከተቻለ በሰላማዊ መንገድ በዲፕሎማሲ ነው መፈታት ያለበት። ምክንያቱም ጦርነት በአሁኑ ጊዜ ላይ ኢትዮጵያም አትፈልገውም፣ ተገዳም ከገባች ደግሞ ለሱዳንም ሆነ ለግብፅ ጥሩ አይሆንም። ሱዳን ራሷ ትልቅ ችግር ውስጥ ያለችበት ሁኔታ ነው ያለችው፣ እና ይሄንን አሁን ራሱ እንደዚህ አይነት ነገር መፈጸሟ በጣም የሚገርም ነው። ቅድም አቶ ካሳሁን እንዳለው አቶ አለሙ ማለቴ ከሱዳን ጀርባ ግብጽ ስለገፋፋቻት መሆን አለበት፣ እንጂ እንዲህ አይነት ነገር መፈጸሙ አግባብነት እንደሌለው ሁሉም እነሱም የሚረዱት ይመስለኛልና ግን ይሄ መቼም እስከተወሰነ ደረጃ ድረስ ነው ሊሄድ የሚችለው። ምክንያቱም የአሁኑ አካሄድ በጣም ቅንድም እንደተቀለጸው ከፍተኛ ጦር አሁንም በዛ በድንበር አካባቢ አገራችን ላይ እያሰፈረች እየተጠናከረች፣ መካናይዝ ጦር በጣም በተጠናከረ ሁኔታ ነው የአሁኑን የገፋችበት ሁኔታ ኢትዮጵያንም ጉዳይታ ማለት ነው እና ለሰላም የተዘጋጁ አይመስሉም፣ ወረራቸውም፣ ሁኔታቸውም። ኢትዮጵያ መንግስት እስከተቻለው ድረስ ይህንን መግፋት አለበት። ግን ቀይ መስመር የሚባል ነገር አለ እና ቀይ መስመሩ የተወሰነ ጊዜ ድረስ ነው መጠበቅ የሚቻለው፣ ወይም ከጊዜም አንጻር ቢሆን ወይም ከሚደርሰው ጥፋት፣ ምክንያቱም ምድር ላይ አሁን በወገናችን ላይ እየደረሰ ያለው ጥፋት የአካባቢው በጣም ሲበደል እና ትኩረት ሳይሰጠው ራሱ ሲከላከል የቆየ ነው። አሁንም የኢትዮጵያ ሉዓላዊነት ድንበር እንደተደፈረ ሳይሆን እንደው አንድ አካባቢው የክልል ጉዳይ አድርጎ የማየት ችግር ይታያል። ግን ከሀያ እስከ አርባ ኪሎ ሜትር ግዛታችን በውጭ ወራሪ ተወሮ እንግዲህ የሚሰጠውን ምላሽ ስናየው ለምሳሌ የዜና ሽፋኑን ወይም መግለጫዎቹ ተመጣጣኝ አይደሉም እና የመንግስትም ሆነ የፌዴራል የክልል አካላት፣ የብዙሀን መገናኛዎች፣ የተቃዋሚ ድርጅቶች፣ ምሁራኖች፣ ሲቪክ ድርጅቶች ይህን ያህል አርባ ኪሎ ሜትር ግዛታችን ተይዞ እኛ አንጻር የሚደረገው ምላሽን ስታየው በጣም ሀገር ውስጥ እንኳን ያለው ግጭት ከዛ በላይ እየተወራ ነው ያለው እና ይሄ ነገር መቀነባበር አለበት፣ በመንግስትም በሌሎችም ኃይሎች የኢትዮጵያን ሕዝብ እንዳስቆጣው የተለያዩ አካላትን መንግስትንም ሌሎች እንዳስቆጣ ይሄ ነገር በሰፊው መካሄድ አለበት። ካምፔን ዘመቻ መካሄድ አለበት። ይሄ ቅድም እንዳልከው በአፍሪካ አንድነትም በተባበሩ መንግስታትም በኢጋድም ኢትዮጵያ ከዚህ በኋላ ዝም የምትልበት የምታቻችልበት ጉዳይ የለም። ወደ ጦርነት ትግባ ሳይሆን የሱዳንን ወራሪነት የግብፅን ጣልቃገብነት አጠንክሮ መናገርና ማጋለጥ ያስፈልጋል። እንዲህ አይነት ዘመቻ እየተካሄደ አይደለም፣ እንዳስፈላጊ አስፈላጊ ያህል ማለት ነው። እርግጥ አምባሳደር ዲና ሙፍቲ ትናንትና ጠንከር ያለ መግለጫ ሰጥተዋል። እንደዛ አይነት አቋም ነው ተይዞ ሁልጊዜም በተደጋጋሚ መኬድ ያለበት ሁሉንም አስተባብሮ መደረግ ያለበት እና በተለይ ግን በድንበሩ አካባቢ ያለ ወገኖቻችን አስፈላጊ ድጋፍ እንዲደረግላቸው በወታደራዊም ሆነ በሌላም የተጎዱት ነገሮች ላይ መንግስት ይሄንን ነገር መካስና እዛ ጸጥታውን ለማስጠበቅና እነዚህን ወገኖቻችን ጋር ለመድረስና ለመደገፍ በግልጽ የሚታይ ድጋፍ መሰጠት ይኖርበታል፣ የሚል ግምት አለ። ቶለሞ ቅድም እንዳነሱት ከህዳሴ ግድብ ጋር እየተካሄደ ባለው ድርድር ላይ ሱዳን በትግራይ አካባቢ ያለውንም ሁኔታ አያይዞ ይዞ አሁን የያዘችውም መሬት ተከትሎ ድርድሩን ምን አይነት አሉታዊ ተጽዕኖ ያሳድራል የሚል አታያ ያሉት በተለይ ሱዳን ተጽዕኖ የማሳደር ቀደም ሲል ከነበራት የበተሻለ ተጽዕኖ የማሳደሪያ አቅም አሁን አግኝታለች ማለት ይቻላል። በምን መልኩ ነው የሚያወሳስበው የድርድሩን ሂደት። በጣም አመሰግናለሁ። በጣም ጥሩ ጥያቄ ነው። አሁንም እንግዲህ አሁን ሱዳን በሁለት ጨዋታዎችን ይዛ ነው ኢትዮጵያ ጋር የምትደራደረው። አንደኛ የረዥም ጊዜ መሬት ጥያቄ ያላት እሱንም ቅድም እንዳልነው በተለይ በኢትዮጵያ ውስጥ ለሀያ ሰባት ሀያ ስምንት ዓመት ሀገሪቷን ወደ መቀመቀ የከፈተ ህዝቧንም ለስቃይ እና ለብዙ መከራ የዳረገ ቲፒኤልኤፍ ኢህአዴግ አመራር በፈጠረው ህግን ያለ ማክበር እና ሀገርን የማጥፋት ተግባር እሱን ወደ ህግ ወደ ማቅረብ ለማምጣት እና እንዲህ አይነት በሀገር ላይ ያመጣውን ስጋት ለመቀነስ በተደረገ የውስጥ ጦርነት የሀገሪቷ ወታደር፣ የሀገሪቷ መንግስት፣ የህዝቡ በአንድነት ትኩረቱ ወደዛ በሆነበት አጋጣሚ ነው ሱዳን ይሄ መሬት ዛሬ መውሰድ የሚያስችል ጊዜ ነው የወታደሩም ትኩረት ወደዛ ነው። ስለዚህ የተከፈተ ክፍት የሆነ ቦታ ነው እና ይህን ማድረጉ ያመቻል የሚል ነው። በሌላ በኩል የአመችነቱ ብቻ ሳይሆን ቅድም እንዳልነው የግብጽ ፍላጎት በኢትዮጵያ ውስጥ ችግር መፍጠር፣ ኢትዮጵያ ያልተረጋጋች ሰላም ያደለበት ሰላም ሲኖር በኢኮኖሚም ሀገራዊ ሀይልም በብዙ ነገር ጠንካራ መሆን ይቻላል። ግን ያን ጊዜ ላለመስጠት አንዱ ችግር ወደ ሌላው ችግር አገሪቷን ለመቅጠት እና ይሄ ደግሞ ሀገሪቷን ዲስተብላይዝ እንድትሆን የማድረግ ሁኔታ ይፈጥራል በሚል ግብጽ በኩል የተደረገ ካልኩሌሽን እንደሆነ ግልጽ ነው እና በዚህ መሰረት ነው ያን ድል ወስደ አይጠቀመችም። ሌላ በኩል ደግሞ ኢትዮጵያ፣ ሱዳን አባይ ግድብ ዙሪያ ላይ ገና ሲጀመር የነበራትን መልካም ግንዛቤ አሁንም በዛ መልክ እንድትዘልቅበት የኢትዮጵያ መንግስት ይፈልጋል። ምክንያቱም ሲጀመር ግድቡን በመደገፍ ረገድ በሱዳንም ጠቀሜታ እንዳለው የሱዳን መንግስት ሲናገረው የነበረ ነገር ነው። በትክክልም በሱዳን የሚኖረው ጠቀሜጣ እጅግ ከፍተኛ ነው። አካባቢው ለቀጠናው የሚጠቅመው ጠቀሜጣ በጣም ሰፊ እንደሆነ በሚገባ ሱዳኖች ያውቃሉ። ግን የሌላውን ሰው ስሜት፣ የሌላውን ሰው ፍላጎት ነው በእነሱ ውስጥ የተንጸባረቀ ያለው ቅድም ባልኩት አንድ ወጥ የሆነ መንግስት ባለመኖር ምክንያት እና በጥቅም የሚገዙ ከፍተኛ ባለስልጣኖች ያሉበት ሀገር እንደመሆኑ ምክንያት ስለዚህ እነዚህ ሁለቱን ነገሮች ሱዳን ከኢትዮጵያ ጋር ለማደርገው ድርድር ኢትዮጵያን ስለምትፈልገኝ ያመቸኛል የሚል ግንዛቤ እንዳላት ምንም መጠራጠር አይቻልም። የምናየውም ይሄው ይመስለኛል። አንድ ጊዜ የመደገፍ አንድ ጊዜ የመቃወም ስራ የገባ አይነት አቋም ሱዳን የምታሳየው ከዚህ ባሕርይ የተነሳ ይመስለኛል እና በተለይ አሁን አባይም ግድብም ለምሳሌ አሁን በኃይል በጉልበት ሱዳን ከኢትዮጵያ ምድር ማስወጣት ይቻላል። ነገር ግን ምናልባት ሱዳን ይህን ደግሞ እንደ መጠቃት እንደ ጉዳት ተወስደው እና ከአባይ ግድብ ጋር በተያያዘ በተጻራሪ የመቆም ሁኔታ ሊኖራት ይችላል። ትክክል። ወደ ግብፅ አድላቱ ይኖራል። ምናልባት አንዱ ችግሩ ይኸው ነው። ደግሞ ድንበርን አስረክበህ ሱዳን ድንበሩን በሙሉ ይዛ ደግሞ ጠረጴዛ እንዲቀመጥ ስትባል ኦልሬዲ፣ ይዤዋለሁ አሁን ያለን መስመር ያዝኩትን ቦታ አጽርልኝና በዛ መስመር እናስር ነው እያሉትም ያሉትም ያንን ነው። ስለዚህ ለእነሱ ይሄ እድሉ ሰጥቶ የሚደረግ አይነት ውይይት ነው የሚሆነው። ልክ በውይይት ውስጥ ገብተህ ሁለት ሶስተኛውን እድል ኦልሬዲ አንተ ይዘህ ከቀሪዋ ነው መቴሮ ማለት ነው። ከዜሮ የምትጀምረው ድርድሩና ለዚህ ነው ለኢትዮጵያ ጠቃሚ አይደለም። ድንበሩ ወጣ ቀደም ሲል በነበረ ስምምነት ስምምነትም ስለነበረ በሀገራት ደረጃም የነበረ ስምምነት ስለነበረ ሁለት ጊዜ በዘጠኝ መቶ ሰባ ሁለት እንደገና በሁለት ሺ አምስት ስለዚህ በዛ መሰረት ወደ ቦታቸው ተመልሰው ተደፈረው ኢትዮጵያ መሬት ነፃ ሆኖ ከዛ በኋላ ቁጭ ብሎ ታሪክን አገናዝቦ ውይይት መደረግ ያለበት ስለዚህ ይሄን ማድረግ የግዴታ ነው የሚሆነው በእኛ ኢትዮጵያኖች በኢትዮጵያ ሳይድ አድቫንቴጅ እንዲኖረው ማድረግ። ሁለተኛ ተከበ ከወረህ ተጠቅሰህ የምታደርገው ውይይት ቅድም እንዳልኩት የሚጠቅመ አንተርን አይደለም። እና ይሄንን በመገንዘብ ነው እነሱ የሚያደርጉት። ስለዚህ እኔ እንዲያው ከዚህ ጋር አያይዝ የቅድም ዶክተር የሚያስከመለሰው ላይ አንዳንድ ነገር ለመጨመር ምንድን ነው መደረግ ያለበት የሚለው ነገር በጣም አስፈላጊ ነው። ሁላችን ገባ ገንዘብ ያስፈልጋል። በርነት ጥሩ አይደለም በተለይ እኛን የግብፅን ፍላጎት ማሟላት ማለት ነው ጦርነት ውስጥ መግባታችን ምክንያቱም ግብፅ የምትፈልገው ያንን ነው ችግሩ ፈጥሮ ወታደራዊ ድጋፍ ሰጣለ ግብፅ ነው አይደለም ሌሎች አረብ ሀገሮች አሉ አብረው ወታደራዊ ልምምድ የሚያደርጉ ስለዚህ ከዚህ አንጻር ጦርነቱን አለመፈለጉ ተገቢ ነው ግን ጦርነቱ ካለመፈለግ ጋር ተያይዞ የሚሰሩ ስራዎች አንደኛ መሆን ያለበት በሱዳን ውስጥ ህዝቡ ራሱ ጦርነቱ የሱዳን ፍላጎት ሳይሆን የግብፅ ፍላጎት እንደሆነ እንገባ። የሱዳን ህዝብ እንዲያውቀው ማድረግ ስራዎች መሰራት አለባቸው። ልክ አሁን ከዚህ በፊት ጠቅላይ ሚኒስትሩ በኩል በአረብኛ የተጻፈ ጽሁፍ በሱዳን ቱሪዝም ሁሉ የመወያያ ጉዳይ ሆኖ እንደነበር እንደሰነበተ አይተናል። በተደጋጋሚ እንደዚህ አይነት ስራዎች መሰራትና የሱዳን ህዝብ እንዲያውቀው ማድረግ ያስፈልጋል። በነገራችን ላይ የሱዳን ህዝብ አሁን ባለው መንግስት ከአልበሽር መውደቅ በኋላ ገባችሁትን ቃል የካዳችሁት የሚል የጥላቻ ስሜት አለው። በዚህ ነው ባለፈው ጊዜ ከፍተኛ ሰላማዊ ሰልፍ የነበረው። አሁንም እንዲያውም ይሄ ጠሩነት ከዛ አቴንሽንም የመለወጡም አንዱ ሌላው ዓለማን ስላለው ነ ስለዚህ ህዝቡ እንዲገባው እንዲረዳው ማድረግ ያስፈልጋል። በተከታታይ ስራዎች መሰራት አለባቸው። በተለይ ሲቪል ለሆነው የሱዳኑ የመንግስት አካል በሚገባ ማስረዳትና በእነሱ በኩል ተቋሙ እየሰፋ እንዲሄድ ማድረግ ያስፈልጋል የሚል ነው ግንዛቤ ያለኝ። እንደገና የዓለም መንግስታት ብዙ ጊዜ ህግ ለማስከበር ሲፒኤልኤስን ህግ ለማስከበር በተዘመተው ዘመቻ እንኳ የውስጥ ችግራችንና አንድ ክልልን ገንጥሎ ከማዕከላዊ ህዝቡ መንግስት ወጥቶ በብቻው እየረገጠ ያለን አንድ ድርጅት አደብ ለማግዛትና ወደ ህግ ለማምጣት የተደረገውን ዘመቻ እንኳ ልክ እንደ ወረራ ተቆጥሮ በውጭ ዓለም ትፒኤልፍ ልክ የፕሮፓጋንዳ መሳሪያ አድርጎት ነበረ። ስለዚህ አሁንም ይሄንን ወረራ የሱዳንና የግብፅን ተሆን ዓለም በሚገባ እንዲያውቁ ያስፈልጋል። የተጠቃኒ ያለ ነው። እኛንን እኛ ደለን የሚያጠቃን ያለ ነው። እና ይሄ የዲፕሎማሲ ስራ በመንግስትም፣ እንደገና ደግሞ ዲፕሎማሲ እውቀቱና ችሎታ ያላቸው ኢትዮጵያኖች የተለያየ መንገድ ሊሰሩት የሚገባ ነገር መሆን አለበት የሚል ግምት አለን። ሁለተኛ ኢትዮጵያ ህዝብ ቅድም ዶክተር ኤርሚያስ እንዳለው በዚህ አጋጣሚ ያለው ሁኔታ እንዲያውቀው ማድረግ ያስፈልጋል። ልክ አሁን በዚህ ህግ በማስገበር ዘመቻ ላይ በጋራ እንደቆመ ሁሉ በዚህ ላይ በጋራ መቆም ላ ጥርጥር የለኝም። በኢትዮጵያ የአንድ ዛ ግዛት አንድነት የአገር መተፈር ሲመጣ ኢትዮጵያ ህዝብ አንድ ሆኖ እንደሚቆም ጥርጥር የለኝም። ለ ይህንን ግን ማስገንዘብ እና ወቅታዊ መረጃ ማስፈት ያስፈልጋል። ከዚህ ጋር ተያይዞ ግን የሁሉ ስራ እየተሰራ ለውጥ የማያመጣና ሱዳን አሁንም ግዛቱን እንደያዙ የምትቀጥል ከሆነ እውነት ይሄ በታሪካችንም ያልተለመደ ነገር ነው። ሁለተኛ ደግሞ እንደ ኢትዮጵያ እንደዜጋ ድንበር አስረክበንም የምንቀመጥ አይደለንም። እንግዲህ በጊዜና በወገደ ሁኔታ ላይ ወደ ማይቀረ ነገር ልንገባ እንችላለን። ከዛ በፊት ግን ቅድም ያልኩት ነገሮች መሰራት አለባቸው ብዬ አምናለሁ። አቶ አለሙ የአይኔ የኢትዮጵያ ድንበር ጉዳይ ኮሚቴ ሊቀመንበር፣ ዶክተር ኤርሚያስ አለሙ የኢትዮጵያ ድንበር ጉዳይ ኮሚቴ ምክትል ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።